Sport. Manchester City's season as the champions retain their title. አጓጊ የነበረው የዘንድሮ የእንግሊዝ ፕሪምየር ሊግ ውድድር በመጨረሻም በማንቸስተር ሲቲ አሸናፊነት ተጠናቀቀ። አንፊልድ ላይ እንዲሮፒያኑ አቆጣጠር ከ ዘጠና ዓ ም ወዲህ አዲስ ታሪክ ለመጻፍ ጫፍ ላይ ደርሰው የነበሩት ሊቨርፑሎች ዘንድሮ ሕልማቸው ለጥቂት ሳይሳካላቸው ቀርተዋል። ትላንት ሁሉም የፕሪምየር ሊግ የመጨረሻ ጨዋታዎች በተለያዩ ሜዳዎች ላይ በተመሳሳይ ሰዓት ተካሂደዋል። በነበራቸው እጅግ ጠባብ የነጥብ ልዩነት በየተራ እየተፈራረቁ ሊጉን ሲመሩት ለነበሩት እና የዘንድሮውን የፕሪምየር ሊግ ክብር ለመጎናጸፍ የመጨረሻውን ጨዋታ ማሸነፍ ወሳኝነት ለነበረው የማንችስተር ሲቲ እና የሊቨርፑል ጨዋታ እጅግ አጓጊና ልብ ሰቃይ ነበር ማለት የሚቻለው በአሜክስ ስቴዲየም ብራይተንን ከሜዳው ውጪ የገጠመው ማንቸስተር ሲቲ በብራይተኑ አጥቂ ግሌን መሪ በ27ኛው ደቂቃ ላይ ያስቆጠረባቸው ቀዳሚ ግብ የሲቲዎችን አሰልጣኝ ፔፕ ጓርዲዮላን በንዴት ጨርቅ ያስጣለች፣ ደጋፊዎቻቸውንም ጭንቅ ውስጥ የከተተች ነበረች። በአንጻሩ አንፊልድ ላይ በሴኔጋላዊው የሊቨርፑል አጥቂ ሳዲዮ ማኔ በወልፎች ላይ በ17ኛው ደቂቃ ላይ ያስቆጠራት ቀዳሚ ግብ ደግሞ ለቀይ ለባሾቹ ሊቨርፑሎች ጮቤ ያስረገጠች ነበረች። ይሁን እንጂ ጭንቀትና ሐዘን በሲቲዎች መንደር ብዙም አልቆየም። ከረፍት መልስ በ28ኛው ደቂቃ ላይ በሰርጆ አጉዌሮ እንዲሁም በ38ኛው ደቂቃ ላይ በኤሚሪክ ላፖርት ሁለት ለአንድ እረፍት መሆን የቻሉት ሲቲዎች አንፊልድ ላይ ግን ጭንቀትና ስጋቱ እንዲበረታ አድርገዋል። ከረፍት መልስም ሁለት ጎሎቹን አከሉበት። በቃ ከ14 ተከታታይ ጨዋታ ሽንፈትን ባለማስተናገድ ጉድ ያስባሉት ማንቸስተር ሲቲዎች በዘጠና ስምንት ነጥብ ለሁለት ተከታታይ ዓመታት የፕሪሚየር ሊጉን የሻምፒዮንነት ክብርን ተጎናጸፉ። ዋንጫውንም ከፍ አደረጉ። በአንጻሩ ቀይ ለባሾቹ የጀርጋን ክሎፕ ልጆች ሳዲዮ ማኔ ለቡድኑም ሆነ ለራሱ ሁለተኛ ግብ በማስቆጠር በዚሁ ውጤት ጨዋታውን ማሸነፍ ቢችሉም የተመኙትን የዘመናት የሻምፒዮንነት ክብርን ግን ሳያገኙ ቀርተዋል። ይሁን እንጂ በዘጠና ሰባት ነጥብ ውድድራቸውን ማጠናቀቅ የቻሉት ሊቨርፑሎች በከፍተኛ ነጥብ ሁለተኛ ሆኖ ያጠናቀቀ ክለብ በመሆን በፕሪምየር ሊጉ አዲስ ታሪክ ጽፈዋል። ከባርሴሎና ቀጥሎ ባየር ሙኒክን፣ አሁን ደግሞ ከማንቸስተር ሲቲ ጋር ክብርና ውጤት ያልተለያቸው ስፔናዊው አሰልጣኝ ፔፕ ጓርዲዮላ ከሊቨርፑል መንጋጋ ፈልቅቀው በመጨረሻም የወሰዱት የዘንድሮ የእንግሊዝ ፕሪምየር ሊግ ዋንጫ በስራ የውድድር ዘመን ቆይታቸው ሁሉ ፈታኝና አዳጋቹ እንደነበር ከውድድር በኋላ ተናግረዋል። ለውጤታቸውም ሊቨርፑሎችን አመስግነዋል። በጣም ደስ ብሎናል። ይመስለኛል ማንቸስተር ሲቲ ባለፈው የውድድር ዘመን የእንግሊዝን ፕሪምየር ሊግ ደረጃ እንዲጨምር ረድቷል። ሊቨርፑልም እዛ እንድንደርስ ረድቶናል። ሊቨርፑሎች ካደረጉት ውጭ እኛ ማሸነፋችን የማይቻል እና የማይታሰብ ነበር። ስለዚህም ያደረጉት ነገር በጣም የሚደነቅ ነገር ነበር። እኛ ያደረግነው ነገር ቢኖር ከእነሱ የተወሰነ ትንሽ የተሻለ ነገር ነበረ አሸናፊነትን ለመቀናጀት 14 ጨዋታ ዎችን በተከታታይ ማሸነፍ ችለናል። የሆነው ነገር ለማድረግ አስቸጋሪ የሆነውን ነገር ነው እንዲሆን ያደረግነው። የዘንድሮ የፕሪምየር ሊግ ውድድር ለአፍሪካውያን ተጫዋቾች ውጤታማ ነበር ማለት ይቻላል። ከተደረጉት 380 የሊጉ የውድድር ጨዋታዎች ውስጥ ከተቆጠሩት 1072 ጎሎች መካከልም በየግላቸው 22 ጎሎችን በማስቆጠር ጋቦናዊው የአርሰናል አጥቂ ፒየር ኤሜሪክ ኦባማ ያንግ እንዲሁም የሊቨርፑሎቹ አጥቂዎች ሴኔጋላዊው ሳዲዮ ማኔና እንዲሁም ግብፃዊው መሐመድ ሳላ በኮከብ ግብ አግቢነት የወርቅ ጫማ ሽልማቱን ተጋርተዋል። የሊቨርፑሉ አሰልጣኝ ጀርመናዊው የርገን ክሎፕ ሻምፒዮን የመሆን ክብርን ባይሳካላቸው ተጫዋቾቻቸው በዓመት ውስጥ ለነበራቸው ብቃት ግን አድናቆታቸውን ገልጸዋል። በቅድሚያ ለማንቸስተር ሲቲ ቡድን አባላት እንኳን ደስ አላችሁ ማለት ፈልጋለሁኝ። ጥሩ ሰርተዋል ልል የምችለው ለእኛ አስቸጋሪ የነበረውን ነገር ሁሉ እንዲቻል ለማድረግ የምንችለውን ነገር ሁሉ ለማድረግ ሞክረናል። ይመስለኛል አድርገንዋልም። ልጆቹ የሚያስደንቅ ነገር ነበር ያደረጉት። የዘንድሮ የውድድር ዘመን በጣም የተለየ ነው፣ ትልቅ እመርታም የታየበት ነው። ያ በጣም ጠቃሚው ነገር ነው። ይህንም መቶ ፐርሰንቱ ነው ማየት ይህ አንድ እርምጃ ነው። ሊጠናቀቅ አንድ ጨዋታ በቀረው የጀርመን ቡንደስሊጋ መሪው ባየር ሙንችን ከላይፕዚግ ጋር ባደረገው ጨዋታ ነጥብ መጣሉን ተከትሎ ለሰባተኛ ጊዜ የቡንደስሊጋውን ክብር ለመቀናጀት የነበረውን ተስፋ አጣብቂኝ ውስጥ ከቶታል። ይህ ውጤትም በ72 ነጥብ በሁለተኝነት የሚከተለውን የቅርብ ተቀናቃኙን ቦርሺያ ዶርትሙንድን መልካም አጋጣሚ እየፈጠረለት ይመስላል። በሳምንቱ መጨረሻ ላይ በሜዳው ዱስልዶፍን ሶስት ለሁለት በሆነ ውጤት ማሸነፉን ተከትሎም የመጨረሻውን ወሳኝ ውድድራቸውን በአሸናፊነት ለመወጣት መነቃቃት የፈጠረላቸው መሆኑን ተነግሯል። የዶርትሙንድ ክለብ ማናጀር ሃንስ ዮኪም ሲናገሩም በጣም አስጨናቂ ሁኔታ ውስጥ ነበርን፣ አሁን ግን ይህ ጭንቀት ወደ ደቡብ እያስተጋባ ነው ሲሉ ሁኔታው ባየር ሙኒኮች ላይ የበለጠ ጫና ማሳደሩን ገልጸዋል። ይሁንና የመጨረሻው ጨዋታ ፍራንክፈርትን በመግጠም የሚያስተናግደው ባየር ሙኒክ በገዛ ሜዳውና በደጋፊዎቹ ፊት ታጅቦ የሚያደርገው ጨዋታ ለውጤቱ ሊረዳው እንደሚችል ከወዲሁ ተተንብዋል። የዘንድሮ የቡንደስሊጋ ውድድር የፊታችን ቅዳሜ ፍጻሜውን የሚያገኝ ሲሆን ሁሉም ጨዋታዎችም በተመሳሳይ ሰዓት የሚከናወኑ መሆኑም ታውቋል። የዘንድሮ የኢትዮጵያ ፕሪምየር ሊግ የክለቦች ውድድር ሀያ አራተኛ ሳምንት ላይ ደርሷል። እስካሁን በተደረጉ ውድድሮችም በደረጃው ሰንጠረዥ መሪነት አናት ላይ የሚገኘው መቀሌ ሰባ እንደርታ በ48 ነጥብ በቀዳሚነት ፕሪምየር ሊጉን እየመራ ይገኛል። ተከታዩ ፋሲል ከነማም በ46 ነጥብ የሁለተኝነት ደረጃን ይዟል። ሲዳማ ቡና በ43 ነጥብ ሶስተኛነት ላይ ተቀምጧል። የሊጉ ፉክክር አጓጊነት አሁንም እንደቀጠለ ይገኛል። የኢትዮጵያ ፕሪምየር ሊግ የደረጃው ሰንጠረዥ መሪ ከሆነው ከመቀሌ ሰባ እንደርታ ክለብ ዋና አሰልጣኝ ከሆነው ከአሰልጣኝ ገብረመድን ኃይሌ ጋር በዘንድሮ ዓመት የፕሪምየር ሊጉ መርሃ ግብር በጸጥታና በተለያዩ ምክንያቶች አልፎ አልፎም መርሃግብሩ መሰረዝ እና የጨዋታ ቦታ ለውጥ መደረጉ በክለቦቹ ውጤት ላይ ምን ተጽዕኖ ፈጥሮ ይሆን? በጥቅሉስ ሜዳ ውስጥ ለሚታየው የስፖርታዊ ጨዋነት መጓደል የክለቦችና የተጫዋቾች ሚና እንዴት ይታያል የሚሉትን ጥያቄዎች በማንሳት አጠር ያለ ቆይታ አድርገናል። አሁን ጨዋታዎች እኩል ተስተካክለው ቢሄዱ ለሁሉም ማንም ኮምፕሌን ሊያደርግ አይችልም። ግን ሁልጊዜ አንድ ጨዋታ በተዘለለ ቁጥር አንደኛ ዛሬ ተዘሎ የታለፈው ቲም የሚቀጥለው የሚገጥመው ሌላ ቲም ነው። ስለዚህ በጉልበት ደረጃ የተመጣጠነ አይሆንም ማለት ነው። እሱ እሱ ላይ በጣም ኢፌክት አለው ለሁሉም አንድ አይነት ክስ ከሆነ ድረስ ችግር በቀደሙ ጨዋታ መካሄዱ ከሚደግፉት ውስጥ አንዱ ነ ነገር ግን ናው ትልቁ ነገር ግን እንዴት ይካሄድ የት ይካሄድ የሚለው ነገር ግን በጣም ወሳኝነት አለው። ስለዚህ ለሻምፒዮና ምስ ላለመውረድ የሚጫወተው የአንዱ መሸነፍ የሚጠብቅ አለ የአንዱ ማሸነፍ የሚጠብቅ ስላለ በጣም ውሳኔዎቹ በጣም ረጋ በሰከነ ሁኔታ መወሰን ያስፈልጋል ክለቦችን ማነጋገር ያስፈልጋል ያስባል ለዚህ ችግር መፈጠር ወይ ደግሞ መባባስ ከተመልካቾቹ በተጨማሪ ደግሞ የክለብ ተጫዋቾች አሰልጣኞች አመራሮች የራሳቸው አስተዋጽኦ አላቸው የሚል ነገር አለ እና በቅርቡም በዚህ ዙሪያ ላይ በተካሄደው አንድ ጥናት ላይም ይሄ ነገር ተነስቷል እና ይህን ነገር ታምንበታለ ወይ አሁን ማየው በተለይ እነዚህ አንዳንድ ትልቅ ክለቦች በቃ የኔ ክለብ ተጫዋች አይሳሳትም ብሎ የሚደመድብ ነው። የኔ ክለብ ተጫዋች መሳሳቱን እያወቅኩኝ ለምን ይገጣብኛል፣ ለምን ይረግጥብኛል አይነት በስተት እኮ ሊሆን ይችላል። የረገጠም ግን በፉትቦል ውስጥ ሊያጋጥም የሚችል ነገር ነው ብሎ ማሰብ ያስፈልጋል እና ሁልጊዜ ደግሞ የራስህንም ሰው ስህተት እንደሆነ መንገድ ያስፈልጋል። ከዛ መጀመር አለበት። ሁሉም በቃ ጥሩ የሆነ አመለካከት ሊኖር ይገባል። ጠንካራ የሆነ ለመመስረት የግድ ነው። እንደዚህ አይነት አመለካከት ልንዝ ይገባል። እኔ ራሴ ስህተት አለብኝ ብዬ ማውቀስ ስጀምር ነው ያኔ ነው እግር ኳሳችን እድገት ጀመረ የምንለው። በፐርሰንት ደረጃ ስናየው የተጫዋቾች የአሰልጣኞች እንደዚህ አስተዋጽኦ አሁን በአሁኑ ሰዓት በጣም ትንሽ ነው ብዬ ነው የማስበው። አሁን ያለው በአመዛኙ የደጋፊዎች ነው። በመጨረሻም የፎርሙላ አንድ የመኪና ሽቅድድም በስፔን ሀገር በተካሄደው የግራንድ ፕሪ የፎርሙላ አንድ የመኪና አሽቀደደሙ የማርሴዲስ ተወዳዳሪዎቹ ብሪታናዊው ሉዊስ ሃሚልተን እና የቡድን አጋሩ ፊንላንዳዊው ቬልታሪ ቦታስ የበላይነትን በመያዝ አንደኛና ሁለተኛ ሆነው ውድድራቸውን አጠናቋል። የቅርብ ተፎካካሪያቸው የሬድ ቡሉ ማክስ ቨረስተፕል የሶስተኝነት ደረጃን ይዟል። የቀጣዩ የፎርሙላ አንድ ውድድር አስተናጋጅም ሞናኮ መሆኗም ታውቋል። የተከበራችሁ አድማጮቻችን ለዛሬ ያልናቸው ስፖርታዊ ጥንቅሮች እነዚሁ ነበሩ። ስለተከታተላችሁን እናመሰግናለን። ከዝግጅቱ ጋር አብሬያችሁ የቆየሁት ሃይማኖት ጥሩነህ ነበርኩኝ። እስከ ሳምንት መልካም ጊዜ።